በአፋር ክልል ሀሪሪሱ ዞን ዳዌ ወረዳ የደሞዝ ክፍያ እንደዘገየባቸውና ጥቅማ ጥቅም እንዳልተከፈላቸው ለአሜሪካ ድምጽ የተናገሩ መምህራን የስራ ማቆም አድማ ላይ መሆናቸውን ተናገሩ። አድማው የተደረገው በ18 መደበኛና ለጊዜው ቁጥራቸው በውል ባልታወቀ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር አስታውቋል። ክልሉ መጠነኛ የደሞዝ መዘግየት አጋጥሞት እንደነበረ ለቪኦኤ ምላሽ የሰጠው የአፋር ክልል መንግስት የኮሚኒኬሽንስ ቢሮ የወረዳ አመራሮች ከመምህራኑ ጋር ውይይት ካደረጉ በኋላ የተቋረጠው የመማር ማስተማር እንቅስቃሴ ጥያቄው ከተነሳበት ከዳር 16 ቀን 2017 ዓ ም ጀምሮ ቀጥሏል ብሏል። መስፍን አራጌ በአፋር ብሔራዊ ክልል ሀሪ ረሱ ዞን ደዌ ወረዳ የደሞዝና የጥቅማ ጥቅም ጥያቄ አለን ያሉ መምህራን ከታህሳስ 16 ቀን 2017 ዓ.ም ጀምሮ የስራ ማቆም አድማ ማድረጋቸውን ለአሜሪካ ድምፅ አስተያየታቸውን የሰጡ መምህራንና የወረዳው መምህራን ማህበር ገልጸዋል። በደዌ ወረዳ ከስምንት ዓመት በላይ በአንደኛ ደረጃ መምህርነት ማገልገላቸውን የጠቀሱና ስማቸው እንዳይገለጽ ድምፃቸውም እንዲቀየር የጠየቁ አስተያየት ሰጪ ወረዳው የመምህራንን ጥቅማ ጥቅም አላስከበረም፣ ደሞዛችንን በወቅቱ አለማግኘታችን አሁን ካለው የኑሮ ከፍተኛ ድምነት ጋር ተደማምሮ ለከፋ ችግር ዳርጎናል ብለዋል። ሚኒስትሪ የሚሴክ ክፍል ነበረ የስድስት ክፍል በአዲስ የተጀመረ ነበረ። ፈተና ከፈታነው ቢያንስ ሰባት ወር ስሚንት ወር ሞላ ነው። የዚህ ክፍያ እስካሁን አልተከፋለለንም። በዱበ ነው የፈታነው ያለ የሁለት ሺህ አስራ አምስት ይተናል። በቃ በዛው ቀረ። ያኔን ሰላም ሰልፍ አልወጣንም። ምን ትምህርት ስላም አላቆም ነው ምንም አያልነም። ዝን ብለን ነው የቀረ ነው። ድጋሜ ደግሞ አሁን ሁለት ሺህ አስራ ሰባት ላይ ይሄ እስካሁን እኮ ይተናል። የሁለት ወር ደመወዝ አልወሰድንም። የስራ ማቆም አድማ የተደረገው በአስራ ስምንት መደበኛ እና ለጊዜው ቁጠ ቁጥራቸው በውል ባልታወቁ አማራጭ ትምህርት ቤቶች ላይ መሆኑን የወረዳው መምህራን ማህበር ሊቀመንበር ከማል ሰይድ ለቪኦኤ ገልጸዋል። ከ2015 ጀምሮ እስከ 2016 የሁለቱ አመት የሚኒስትር ፈታኝ መምህራኖች አበል አልተከፈላቸውም። በነገራችን ላይ አብረው የፈተኑት ፖሊሶች ተከፍሏል። ሲቀጥል ደግሞ በ2016 ህዳር ላይ ሀያ አንድ መምህር ጥቅምት ላይ ደግሞ አራት መምህራኖች አዲስ ተቀጥረው ነበረ ተቀጥረው አንድ ወር ሰርተዋል። የኋላ የአንድ ወር ክፍያ እስከሚጨርቅላቸው ድረስ ወደ ቦታ ተመድበው ገብተዋል። ከዛ ጸርቆ ሲመጣ ወደኋላ ያለችውን የአንድ ወር ክፍያ የሀያ አምስት መምህር አልተከፈላቸውም። እንደገና የሁለት ሺ አስራ ስድስት አሁንም የመደብ ለውጥ ከመስከረም ጀምሮ የስምንት ወር የደረጃና ርከን ግንቦት አካባቢ ላይ ጸደቀ። ከዛ ያሉት የአራት ወር ወደኋላ የኋላ ክፍያዎች አልተመለሱም። ያው ጥቅምት ደመወዝ ጋራ ይህን የኋላ ክፍያ እንዲከፍሉልን የሚል እኛም በደብዳቤ አስደግፈን ጠየቅ ይሰጣችኋል ተባለ። አሁን ያው የጥቅምት ደመወዝም የለም። እነዚህ እነዚህ እንዲመለሱ በእርግጥ ያው የመምህራኖችን ቅሬታ ይዘን እኛም ከሚመለከተው ጋራ ብዙ ውይይት አድርገናል። ብዙ ቃልም ተገብቶልናል። ነገር ግን በቃሉ መሰረት ሊሆን አልቻለም። ስምንት ቤተሰብ እንደሚያስተዳደሩ የሚናገሩትና ስማቸውን በደህንነት ስጋት እንዳንገልጽ ያሳሰቡ አንድ መምህር በከፍተኛው የኑሮ ውድነት ላይ ደሞዛቸውን በወቅቱ አለማግኘታቸው ለእንግልት እንደዳረጋቸው አስረድተዋል። መምህር ያው ሌላ በል የለው የመምህሩ ና ጥቅም ምንድን ነው? ራያ እድጌት አለ መደብላውት አለ። ይሄ አሁን ስድስት ወር ያልወሰደ ያለ ራያ እድጌትና መደብላውት ሌላ ለምን ቆሚ ባን ገሌላ በዳዊ ወረዳ አንድ ትምህርት ቤት ላይ ትምህርት የተጀመረበት ሌላ ዝግ ነው ማለት ነው። የወረዳው ትምህርት ጽፈት ቤት ኃላፊ መሀመድ ቦርኩድን በስልክ ብናገኛቸውም አስተያየት ለመስጠት ፍላጎት እንደሌላቸው ተናግረዋል። የአፋር ክልል መንግስት ኮሚኒኬሽን ቢሮ ኃላፊ መሐመድ አሊ ማምሻውን ለአሜሪካ አሜሪካ ድምጽ በስልክ በሰጡት አስተያየት በወረዳው ያጋጠመው ለስተኛ የደሞዝ መዘገየት እንጂ መቋረጥ አይደለም ብለዋል። በአፋር ክልል አርቤስ ዞን ደቡብ ወረዳ ላይ የደሞዝ መዘጋየት ነው እንጂ ደሞዝ የቀረበት መምህርን ወይም መምህራንም የሉም። እንደ ሀገር የነበርንበትን ሁኔታ እንደሚታውቀው ነው አንዳንዴ ደሞዝ ይዘጋያል እንጂ ቀርቶባቸው ጥቅማጥቅም ቀርቶባቸው አይደለም። ችግሮች ሊኖሩ ይችላሉ። ችግሮቹ ግን ለሚኖሩ ሳይሆን ወዲያውኑ መፍትሔ ሰጥቶ የመማር ማስተማር ሂደት እንዲቀጥል ለማድረግ ስለ የክልሉ መንግሥት በትኩረት ያለበት ነው ያለው። የመምህራኑን ጥያቄ ምላሽ ለመስጠት የክልሉ መንግስት ጥረት እንደሚያደርግ አያይዘው ገልጸዋል። አቶ መሐመድ ቅሬታ አቅራቢዎች ያቀረቡትን ጥያቄ የክልሉ መንግስት ከወረዳ አመራር ጋር በመሆን ችግሮቹ ከምን እንደሆነ እና ይህንን ችግር ዳግም እንዳይከሰት ችግሮቹ ምንድን ናቸው እንዴት ነው የተከሰቱት በምንድን ነው ስለዚህ ቀጣይ ምንድን ነው ሶሉሽን ሊሆን የሚችሉ በሚል የወረዳ አመራሮች ከመምህራኖቹ ጋር ውይይት አድርገው በእነሱ ደረጃ የሚፈቱ ጉዳዮችን በዛ ደረጃ እንዲፈቱ ተደርጓል። በክልል መንግስት በኩል ደግሞ ሊታዩ የሚገቡ ነገሮች ካሉ በዛ ልክ ትኩረት እንዲያገኝና ወዲያውኑ መፍትሄ ተሰጥቶበት የመማር ማስተማር ሂደት እንዲቀጥል የተደረገበት ሁኔታ አለ። የመምህራኑ የስራ ማቆም አድማም በወረዳው ካሉ አመራሮች ጋር ውይይት ከተደረገ በኋላ መፍትሄ ስለተቀመጠለት የመማር ማስተማር ሂደቱ ከትናንት በስቲያ ጀምሮ መቀጠሉን አቶ መሀመድ ይናገራሉ። በዳዌ መምህራኖች ትንሽ ደግሞ ደሞዛ ሰዎችን ስለዘገይባቸው የመማር መስተማሪ ሂደት የማስተባበር ነገር ነው እንጂ የነበረው ቶታሊ ሙሉ በሙሉ መቋም ሳይሆን ትንሽ የመዘጋየቱን ምክንያት ለማወቅን ሊሆን ይችላል። ሆኖም ግን መማር መስተማር ሂደት ደሞዝ በመዘጋየቱ ሊቆም አይገባም። ይሁን እንጂ የቢሮ ኃላፊውን ካነጋገርን በኋላ ወደ ደዌ ወረዳ ደውለን ያገኘ ናቸው አንድ የወረዳው ነዋሪ፣ ዛሬ ድረስ ትምህርት አልተጀመረም ብለዋል። ዛሬ ዳር አስራ ስምንት ዳዌ ወረዳ ላይ ትምህርት አልተጀመረም። የአፋር ክልል ተፎካካሪ የፖለቲካ ፓርቲዎች የጋራ ምክር ቤት ጸሐፊ መሐመድ ዳውድ የደዌውን የስራ ማቆም አድማ ጨምሮ በተለያዩ ጊዜያት በክልሉ የሚያጋጥሙ የደመወዝ መዘገቶች ጉዳይ መረጃው እንዳላቸው ጠቁመው ችግሩን ልባት እንዲያገኝ ከክልሉ አመራሮች ጋር ውይይት ለማድረግ መዘጋጀታቸውን ገልጸዋል። አንድ ሰው ሲሰራ የላቡ ዋጋ ማግኘት አለበት፣ ግዴታ ነው። መዘጋጀቱ የለበት የላቡ ዋጋ መክፈል አለበት። እነሱም ደግሞ መጠየቁ ግዴታ ነው። ይሄ ግን ምን እንደሆነ እስካሁን የተዘጋጀው ደመወዙን አለመክፈል ወይም ደግሞ ዘግይቶ ማድረሱ፣ እነዚህ ያሉ ነገሮቹ እኛም አሁን ማረጃ ብቻ ለዚህ እና ወደፊት ግን ይሄ ነገር እንዲስተካከል ኛም ወይም ማርክሶች ልጋዘ ተነጋግረን መፍትሄ የሚያገኝበት ዚበት የሚያገኝበት ሁኔታ እንፈልጋለን። ስማቸውን እንዳንጠቅስ ሲያሳስቡ አንድ መምህር የመምህሩ ጥያቄ ፖለቲካዊ አይደለም ኢኮኖሚያዊ ነው። ጥያቄው ምላሽ ካገኘህ ወደ ስራ እንመለሳለን ብለዋል። ያ ሌላ ፖለቲካዊ ነገር ሳይሆን እኛ አስተማሪ ነ ሌበረሰብ ማስተማር ነው። ኢኮኖሚ ምክንያት ነው። ፖለቲካዊ ሳይሆን ማስተማር ጉዳይ ነው። እነኛ የሚመለከተው ደሞዛችን ከተከፈለን ስራችንና ህክምናችን ካገኘም ስራችን እንከተላለን እንሰራለን። ለህብረተሰቡ ከመንግስት ሰራተኞች በዋናነት ከመምህራን ደሞዝ ክፍያ መዘግየት ጋር ተያይዘው በተለያዩ የኢትዮጵያ አካባቢዎች ጥያቄና ቅሬታ መቅረባቸውን አስመልክቶ ቪኦኤ በተለያዩ ጊዜያት መዘገቡ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራቂ